በሰቲት ሁመራ ከተማ በአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው ላይ ተቃውሞ ሰልፍ ተካሄደ፣ ይላል ተከታዩ። ሰልፉ ትላንት የሁመራ ኡም ሀጀር ኤርትራ መስመር ሲከፈት ነው የተካሄደው። በጉዳዩ ላይ የአማራ ክልል መንግስት መልስ ከመስጠት ተቆጥቧል። ለዝርዝሩ ሙልጌታ አጽበሃ። ሰቲት ሑመራ ከተማ ውስጥ በርከት ያሉ ቁጥር ያላቸው ወጣቶች ትናንት ሰልፍ ወጥተው ወደዚያው ሂደው በነበሩ የአማራ ክልል ፕሬዚደንት ገዱ አንዳርጋቸው ላይ ተቃውሞ ማሰማታቸውን ተገልጿል። ወጣቶቹ በተጨማሪ መንገድ ዘግተው እንደነበር ታውቋል። ሰልፈኞቹ ተቃውሞ ያሰሙት የትግራይ ተወላጆች ከአማራ ክልል የተለያዩ አካባቢዎች በተነሱ ግጭቶች ተፈናቅለው በመውጣታቸው መሆኑን ያነጋገርኳቸው ነዋሪዎች ገልጸውልኛል። ስለ ሁኔታው አስተያየቶቻቸውን ለአሜሪካ ድምጽ ከሰጡ የከተማይቱ ወጣቶች ሁለቱ እንዲ እንዲህ ብለዋል። መከፈት ያለበት በክልላችን አመራሮች እና በክቡ ጠቅላይ ሚኒስትሩ ዶክተር አብይ አህመድ እና የኤርትራው ፕሬዚዳንት ኢሳያስ አፈወርቅ በተገኙበት መሆን ያለበት የአማራ ክልል ለመክፈት ነው። ይዤ መጣሁ። ስለዚህ ያው የሚታወቅ ከወልቃይት ጉዳይ በተያያዘ የሚያነሱ ጥያቄም ስላለ ይሄ ነው። አማራ መሬታችን ነው የሚል ስሜት ስላላቸው ይሄ መሬታቸው እንዳልሆነ ለማረጋገጥ የመጣሉ ጥያቄዎች ግን በወቅቱ ከተፈናቃዮች ጋር ተያይዞ ከአማራ ክልል የተፈናቀሉ ሰዎች በአጋጣሚ ሆነ ከተማችን ተፈናቃይ ያለበትም ከመሆኑ አንጻር ይህን ስሜት በተወሰነ መልኩ አሳይቷል። መሬታችን ሊረግጠው አይገባም፣ ለሱ የሚመለከት ቦታ አይደለም ነው ያልነው። ይህ ድንበር ሊከፍተው የሚገባ ዶክተር ደብረጽዮን ወይም ደግሞ ሌሎች እዛ ያሉ ከፍተኛ አመራሮች ናቸው። ተቃውሟችን በሰላማዊ መንገድ ነው እየገለጽን ያለ ነው ነው ያለው። በስልክ ያገኘኋቸው የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አሰማኸኝ አስረስ ስለ ተቃውሞ መስማታቸው ተናግሯል። ይሁን እንጂ በጉዳዩ ላይ በቂ መረጃ እንደሌላቸው ጠቁሞ በዝርዝር ማብራሪያ ከመስጠት ተቆጥቧል። ይህ በእንዲህ እንዳለ በኤርትራ ኡመሐጀር ከተማና በኢትዮጵያ ሁመራ መካከል ያለውን የኢትዮጵያና የኤርትራ ድንበር መተላለፊያ ትላንት የሁለቱም ሀገር መሪዎች በተገኙበት በመከፈቱ ህዝቡ በትናንትና ዕለት ደስታውን ገልጿል። የሁለቱ ሀገሮች ድንበሮች ባለፈው መስከረም በይፋ ከተከፈቱ استؤي يا حمراء ام حجر يا كابيناريو መስመሩ እንዲከፈት ሲጠይቅ ቆይቷል። መተላለፊያው ትናንት ከተከፈተ አንስቶ ሕዝብ ከሕዝብ ጋር መገናኘት መጀመሩ፣ ኤርትራውያን ወደ ሁማራ እየገቡ መሆናቸው ተነግረዋል። በሌላ በኩል ደግሞ በዛላንበሳና በቡሬ መስመሮች መተላለፊያ በመከፈታቸው በጥቂት ወራት ውስጥ የንግድ ልውውጦችና ማህበራዊ ግንኙነቶች መታየታቸው ትናንት የሁማራ መሀጀር መስመር መከፈቱን ተከትሎ ለሀገር ውስጥ መገናኛ ብዙሀን መግለጫ የሰጡት የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል አመላክተዋል። በዚህ አጭር ጊዜ ሕዝብ ከሕዝብ ጋር ያለው ግንኙነት የሚያጠናክር ስራ ተሰርተዋል፣ ያሉት ዶክተር ደብረጽዮን የዘላንበሳ ሰርሓ መንገድ እንዲሁም የራማ አድኋላ መስመር ባለፈው ወር መጨረሻ የተዘጉት የጉምሩክና የቁጥጥር ስርዓት ለማስያዝ እንደሆነ ተናግሯል። ዝግጅቶች ተጠናቀው መተላለፊያዎቹን እንደገና ለመክፈት በጋራ እየተሰሩ መሆኑን ምክትል ርዕሰ መስተዳድሩ ጠቁመው መስመሩ ፈጥኖ እንዲከፈት እንደሚፈልጉ ጠቅላይ ሚኒስትሩም ሀሳቡ ደግፈው እየተነጋገሩ መሆናቸው እርሳቸው በግልም እንዳነጋገሯቸው ገልጸዋል። ለአሜሪካ ድምጽ ሙልጌታ ta Muhammadu Alam.